ቢና ቪኦኤ ሰላም፣ ሰላም፣ እንዴት አመሻችሁ? ተሳፍሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማግዜር ነኝ ከመስታወት አረጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንዘልቃለን። ሰላም እንደምን በዛሬ ጋቢና በሀገሪቱ የተለያዩ አካባቢዎች የሚታዩ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አሰራር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት፣ ፕሮፌሰር በየነ ጴጥሮስ የተናገሩት ነው። የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ህዝባዊ አስተዳደር ወሳኝነት እንዳለው አስረድተዋል። ህዝብ የመረጠው አስተዳደር አይደለም ያለ፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለ የአዲስ አበባ መስተዳድር የመሬት አገልግሎት ማቋረጡን አስታውቋል። ዝርዝሩን እናሰማችኋለን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን በሀገራቸው ልማትና ዲሞክራሲያዊ ለውጥ ለመሳተፍ ፍላጎታቸው ከፍተኛ መሆኑን የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ። በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀረባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግሥቷ አሪታ ፍራንክሊን በ76 ዓመቷ ዛሬ ከዚህ ዓለም በሞት ተለይታለች። ሙዚቃ የኔ ነው፣ እኔ ማለት ደግሞ ሙዚቃ። ረጅሙ ሕይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በእጄ ነው የሚለውን ሙዚቃ እየዘመር ክኖራለሁ ማለት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በዩናይትድ ስቴትስ ውስጥ የመገናኛ ብዙኃንና ፕሬዚዳንቶች ብዙ ፍቅር ባይንጸባረቅባቸውም ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ወዲህ የመገናኛ ብዙኃን እንደ ጥላት የማየቱ ሁኔታ እየተባባሰ ሄዷል። ትራምፕ ሚዲያን የህዝብ ጠላት የሚል ስም ለጥፈውለት በተደጋጋሚ ይጠቀሙበታል። የመገናኛ ብዙኃንን አደገኛና በሽተኛ ከማለት አልፈው ጦርነት ሊያስነሳ ይችላል በሚል ተንብየዋል። አንዳንድ የአሜሪካ የመገናኛ ብዙሀን ታዲያ ፕሬዚዳንት ትራምፕ በሚዲያ ላይ የሚሰነዝሩትን ልፈፋ ልኩ አልፏል፣ አደገኛ ነው እያሉ ናቸው። በሀገሪቱ ያሉ ጋዜጠኞች በቦስተን ግሎብ አስተባባሪነት ዛሬ ባልተጠበቀ ሁኔታ የተቀናጀ የርዕሰ አንቀጽ ዘመቻ አድርገዋል። ዘመቻውን የከፈተው በነጻ ፕሬስ ላይ ያነጣጠረው ቆሻሻ ጦርነት መቆም አለበት በሚል ርዕስ ነው። በሌላ ዜና የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚዳንት ዶናልድ ትራምፕ የጸጥታ ፈቃዴን የነጠቁት እሳቸውን ለመገዳደር ሊደፍሩ የሚችሉትን ሰዎች አፍ ለመሸበብ ነው ብለዋል። ዛሬ ኒውዮርክ ታይምስ ጋዜጣ ላይ የወጣው የብሬነን ጽሁፍ ትራምፕ ራሳቸውን እና ቅርቦቻቸውን ሰዎች ለማዳን በሚያደርጉት ጥረት ጭንቀት ደረጃ ላይ መድረሳቸውን ያሳያል። የጸጥታ ፈቃዴን በመንጠቅ የፖለቲካ ዓላማ ያለው ውሳኔ የወሰዱትም ለዚህ ነው ሲሉ አስገንዝበዋል። በፕሬዚዳንት ኦባማ አስተዳደር መጨረሻዎቹ ዓመታት ወቅት የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚዳንት ትራምፕ አቻምና የምርጫ ዘመቻ ባካሄዱበት ወቅት ከሩሲያ ጋር የተደረገ መመሳጠር አልነበረም ማለታቸው ፌዝ ነው ሲሉ ተችተው ነበር። በምርጫ የተወዳደሩት የማሊ ፕሬዚዳንት ባባካር ኬታ በማጣሪያ ምርጫ በከፍተኛ ድምፅ አሸንፈዋል። የእስልምና ሚሊሻዎች የግጭት ዛቻ ምክንያት ለማጣሪያ ምርጫው ድምፅ ለመስጠት የወጡት ሰዎች ቁጥር ሰላሳ አራት ከመቶ ብቻ ነው። ዛሬ ይፋ የተደረገው ኦፊሴላዊ ውጤት ባለፈው እሁድ በተካሄደው የማጣሪያ ምርጫ ኬታ የተቃዋሚውን መሪ ሶማሊያ ሲሴን በከፍተኛ ድምፅ ማሸነፋቸውን ያሳያል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በአሁኑ ወቅት በሀገሪቱ እየታዩ በተለያዩ አካባቢዎች እየታዩ ያሉ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አስተዳደር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። በሚቀጥለው ሀገር አቀፍ ምርጫ ዴሞክራሲያዊ መንግስት ለመመስረት ከወዲሁ የብሔራዊ አንድነት መንግስት ሊቋቋም እንደሚገባውም ጠይቋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ አድርሰውናል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ትናንት ከቀትር በኋላ በሰጠው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመሥራረትን የነዋሪውን ሕዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በአገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሔም ሊፈለግለት እንደሚገባ ተናግረዋል። የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። ያ እኮ የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አቢይ የሚጠቁሟቸው ያካሄድና መፍትሄ የሚያሉ ያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ እሳቸውም ያነሱ ተካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለውን አሁን ቀበሌ አስተዳደር በል ወረዳ አስተዳደር በል ዞን ክልል ብትል ሁሉም እየታገለ ነው እየታገላቸው ነው ማለት እኔ ከምናየው። እና እነዚህን በአፋጣኝ በአንድ ስልት የምጠቁበት መንገድ መፈለግ አለበት። የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ደግሞ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል። ህዝብ የመረጠው አስተዳደር አይደለም፣ ያለ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው እየታየ መመደብ አለበት አስተዳደሩ። ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል። ባለፈው ሰሞን ሆሳና ላይ ወይም ባዲያ ዞን ያንን ሌላ አካባቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ። አስቁመነዋል፣ አይሆንም ብለን አስቁመናል። ይሰማል፣ እዚያ ቦታ እንዲህ ሲፈነዳ እዚህ ቦታ እንዲሆነ እኛ ብቻችን እንዴት አርገን እኛ ብሶትልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል። አቁሙ? የለም እና፣ ያንን ይዞ መሰረት አለበት ነው ብለው ኢህአዴግ የዚህን አይነት ድጋፍ ይዞ ቢሰራ ለማረጋጋቱም፣ ለምኑም ፖለቲከኛ ነው ተቃዋሚ ነው የተባለ አካባቢው እንዳይሬክት የተደረገ ሰው ሁሉ እየሄደ በየአካባቢው መንቀሳቀስ ሲጀምር ሀገሪቷ ትረጋጋለች። እና እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው። ኢሶ ዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአዴግ ብቻውን ወደዚህ ስርዓት ሊወስድን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በእሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ። አንድ አይነት የመሸጋገሪያ ስርዓት ያስፈልገዋል። በመድረክም በኢሶደፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት። ይዘቱ መሸጋገሪያ እንትን አለው። ስሙን ዝም ብሎ ሽግግርም አልከው። እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከንትን ውስጥ አስወጣው፣ እሱም የሚኖርበት ኢህአዴግም ያለበት ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ የማይፈርስበት ግን መሻሻል የምደረግበት አሁን የምለውን እኮ ማለት ህገ መንግስቱንም ጨርሶ አፍርስን ከአሁኑ የማይል ህገ መንግስትን በማሻሻል የሚያመል ብሔራዊ አንድ መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማው አለ ማለት ያደግ የገዛ አለ ማለት ነው። ስለዚህ ለእሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ ወይም ሊቋቋም ይችላል። እቺ አይነቱ አካሄድ አሁን ፊታችን ያለችዋን ሁለት ዓመት ብንቆይበትና ወደ ምርጫ ብንሸጋገር፣ ዋናው ዓላማ ወደ ምርጫ ነው። ጊዜያዊ የከርተከር እንደምለው አይነት ሁኔታ ላይ እንስማማ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአዲስ አበባ ከተማ መስተዳደር መሬትና መሬት ነክ በሆኑ ጉዳዮች ላይ የሚሰጣቸው አገልግሎት ላይ እገዳ ማውጣቱን ገለጸ። አስተዳደሩ ውሳኔ ላይ የደረሰው የከተማዋ አስተዳደር በአዲስ አመራር መተካቱን ተከትሎ የከተማዋም የመሬት ይዞታ መገምገም ስላስፈለገ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ከአዲስ አበባ ይዟል። በሀገራችን ብሎም በዓለም መሬት ዋነኛ የፖለቲካ የማህበራዊ ጉዳይ እና ምጣኔ ሀብት መዘወሪያ ሆኖ ይሰላል። በሀገራችን በተለይ እንደ አዲስ አበባ ያሉ ከተሞች የመሬት ጉዳያቸው ሲነሳ ከፍተኛ ውዝግብንና የሐሳብ አለመግባባትን ጭምር ሲፈጥር የነበረ ታሪክ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽህፈት ቤቱ በጽሑፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረው ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽህፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽህፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑን መሆኑንም የጽፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድም ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽህፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ያለውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሁፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው። ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው፣ ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። አብዮት ዳይዳ የተባለ ሌላኛው ሀሳብ ሰጪ የተላለፈውን ውሳኔና መግለጫ በመቃወም ማንኛውንም አገልግሎት ለማቆም ምክንያቱ ምንም ይሁን ምን ትክክለኛ መፍትሄ ሊሆን እንደማይችል ጠቁሟል። ጊዜ ቆሞ አይጠብቀንም ያለው አብይ ለደቂቃም ቢሆን ስራዎችን ጎን ለጎን ማስኬት ሲቻል ለምን እንደ ግመል ሽንት ሁሌ ወደ ኋላ ሲል ጥያቄ አስቀምጧል። የከተማ አስተዳደሩን መግለጫ እንድምታና ውጤቶችን በተመለከተ ባለሙያና የተለያዩ ሰዎችን አነጋግረን እንመለሳለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ፣ አዳማ ተከታዩ ዘገባ ደግሞ እዚህ ዋሽንግተን ዲሲ ያቆየናል። ጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው ከሶስት ሳምንት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና በውጭ ሀገር ከሚኖሩ የኢትዮጵያውያንና ትውልድ ኢትዮጵያ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት እንደሆነ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታውቀዋል። አምባሳደር ካሳ ተክለ ብርሃን አሜሪካ ድምፅ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ጽዮን ግርማ አወያይታቸዋለች። በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለ ብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል። ለየት የሚያደርገው ነገር ኢትዮጵያዊነቱ ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገብ ነው ስኬታማ ነበር ነው ያል ነው ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ በቁጥር ደረጃ ይህን ያክል ሰው ወጥቶ አያቅም፣ አንዱ ስኬት ነው። በኮንቬንሽን ሴንተር፣ በሎስ አንጀለስ፣ በሚኔሶታ ወደ መቶ ሺህ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በትንንሾቹ መድረኮች 1500 በጠራንበት እስከ 7000 ሰው ተሰልፎ ነበር። 200 300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ የታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የሕብረተሰብ ክፍል የተገኘበት መሆኑ ነው። የተቃውሞም ሊሆን ይችላል። ደጋፊ ሊባል ይችላል። ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና የፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ታውጀው መጨረሻም ከአርባ ሶስት የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለሀያ ሰባተኛ ጊዜ የሚካሄድ ማለት ጁላይ ሀያ ሰባት የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነት ና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚና ና አገር በመገንባት ሆነ አገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው። ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ አንድ ዶላር ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል። በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀረቡ አሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ አገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታማ ሀገር ያሉ የሚኖሩባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየ ሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድን ነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገን ልናየው እንችላለን። ከዛ በአጭር ጊዜ ውስጥ ደግሞ አሁን በሜኔሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን እያዘጋጁ ያሉ አሉ። ገንዘባቸውን፣ አቅማቸውን አሰባስበው አገር ቤት ሄደው ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለ። በፈቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርብ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንን መተው በበጎ ፈቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል። አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶቹ ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለ ምልልሱ እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮቻችን፣ አምባሳደር ካሳ ተክለ ብርሃን ጋር የተደረገው ሙሉ ቃለ ምልልስ በእሁድ ምሽት ፕሮግራም ይቀርባል። ቃለ ምልልሱን በቪዲዮ ለመመልከት ደግሞ በዌብሳይታችን አማሃሪክ ቪኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሃሪክ ላይ ታገኙታላችሁ። በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግሥት አሬታ ፍራንክሊን በ76 ዓመቷ ዛሬ ከዚህ ዓለም በሞት ተለይታለች። ለረጅም ጊዜ በሕመም ስትሰቃይ የነበረችው አሜሪካዊቷ ድምፃዊት በዩናይትድ ስቴትስ ከመጀመሪያ ረድፍ ከተቀመጡት አንጋፋ የጥበብ ሰዎች መሪዋ ግንባር ቀደሟ ናት። በሚሊዮኖች የተቆጠሩ የሙዚቃ ስራዎችን ለአድማጭ አድርሳለች። በርካታ የአድናቆት ሽልማቶችን በተለይም በአንድ ዘፈኗ ብቻ 18 የግራሜ ሽልማት አሸንፋለች። በዓለም ዙሪያ ትውልድን የዘለቀ አድናቂዎች ባለቤትም ነበረች። ባልደረባችን ጁሊ ታቦ ያደረሰችንን ዘገባ መስታወት አረጋው ይዛለች። አባቷ በሚመራው ዲትሮይት በሚገኘው ቤተ ክርስቲያን ውስጥ ነበር በዝማሬ በማገልገል ወደ ሙዚቃ ሙያ የገባችው። የ14 ዓመት ልጅ ሳለች የመጀመሪያውን የመዝሙር ሙሉ አልበም እንዳበረከተችም ይነገርላታል። እንደ አውሮፓውያን አቆጣጠር በ1967 ዓ ም ሪስፔክት የተባለው ዜማዋ በጊዜው በፖፕ የሙዚቃ ሰንጠረሽ ከፍተኛ ተደማጭነትና ተወዳጅነትን ያተረፈና በርካታ የግራሚ ሽልማትን በአንድ ጊዜ ማሸነፍ ያስቻላት ነበር። በአጠቃላይ ከ20 በላይ የግራሚ ሽልማትን አግኝታለች። አሜዚንግ ግሬስ የተሰኘው ሙዚቃዋም በክርስትና መዝ ስሙር ሽያጭ እስከ ዛሬ የመጀመሪያው ነው። but everyone wants respect everyone needs respect from the young to the very old. and in the middle, male ሁሉም የሚፈልገው አክብሮትን ነው። ሁሉም የሚያስፈልገው መከበርን ነው። ከትንሽ እስከ ትልቅ በመካከለኛ እድሜ የሚገኝ ወንድም ሆነ ሴት ሁላችንም አክብሮትን እንፈልጋለን። ሁላችንም መደነቅን እንፈልጋለን። ስለዚህ ይህ ማለት ከዚህ ቀደም የነበረው አሁን ካለው ጋር መልክቱ ልዩነት የለውም። ይህ ሙዚቃ እንደ ህዝብ መዝሙር ሁሉም የሚያቀነቅነው ነበር። ሪስፔክት የተሰኘው ዜማዋ ላለፉት ስልሳ ዓመታት የሚደነቅ ያዘፋፈን ብቃቷን ያሳየችበትና በሙዚቃ ሙያ ውስጥም ለውጥ ያስተማረችበት የሙዚቃ ስልት ነበረው። የሙያ አጋሮቿ ታዋቂ የዓለማችን ሰዎች የሀገር መሪዎችና በሚሊየን የሚቆጠሩ የሙዚቃ ስራ አድናቂዎቿ ድንቅ የሙዚቃ ሰው ነበረች። በሙያዋ ብዙ ርቀት የተጓዘች ስኬታማ ሙዚቀኛ ነበረች አሪታ በ52 ዓመቷ በታላቅ ክብር የኬኔዲ መታሰቢያ ሽልማትን ከቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ የተቀበለች የመጀመሪያዋ ድምፃዊትም ነበረች። እንደ አውሮፓውያን አቆጣጠር በ1994 ዓ ም ከ14 አንጋፋ አሜሪካውያን የነጻነት ታጋዮች መካከል አንዷም ነበረች። በ2005 ዓ ም ላበረከተችው የነጻነት እንቅስቃሴ የፕሬዝዳንት ሜዳሊያ ተሸላሚ ነበረች። አሪታ ፍራንክሊን ለቀድሞቹ የዩናይትድ ስቴትስ ፕሬዚዳንቶች ባራክ ኦባማና ቢል ክሊንተን ስልጣን የተረከቡበትን የማብሰሪያ መድረኮችን ጨምሮ ቁጥራቸው እጅግ የበዛ መድረኮች ላይ አቀንቅናለች። ሙዚቃ የኔ ነው፣ እኔ ማለት ደግሞ ሙዚቃ። ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድን ነው የምትፈልጊው? ፍቅሬ ሁሉ በእጄ ነው የሚለው ሙዚቃ እየዘመርኩ ኖራለሁ ማለት ነው። የሙዚቃ ንግስቷ ከዚህ በኋላ በአካል በዚህ ዓለም ባትኖርም የሙዚቃ ስራዋ መደመጡ ግን ይቀጥላል። ለሙዚቃ ባላት ፍቅርና አገላለጽ፣ በችሎታዋና በጥንካሬዋ የአድማጮቿን ልብ የምታማልለዋ አሪታ ፍራንክሊን የሶል ሙዚቃ ንግስት የሚለው ተቀጥያ ስሟን በተግባር ያስመሰከረች ድንቅ የሙዚቃ ሰው ነበረች። ወደ ምሽቱ የመጨረሻው ዘገባችን ስናልፍ በኢትዮጵያ ክልል ቦረና ዞን የተፈናቀሉ ሰዎች ያሉበትን አስቸጋሪ የሆነ ሁኔታ ገልሞ ዳዊት ከናይሮቢ ልኮልናል። በየካቲት ወር በሞያሌ የመከላከያ ሰራዊት ጥቃት ከብቶብናል በማለት ኬንያ የተሰደዱ ኢትዮጵያውያን ከ10 ሺ በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከእነዚህ ከተሰደዱት መካከል 7 ሺ የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በጊዜያዊ መጠለያው በቂ ጥበቃና ሰብዓዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምፅ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር የሚያደርግላቸው ሰብዓዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር የኖሩ ኢትዮጵያዊ ስደተኛ ናቸው። አዎ፣ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር በተለይ ህፃናት አሁን ግን እግዚአብሔር ይመስገን ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም ያው ብዙዎቻችን እሱን ለቅመን በመቶ ሺልንግ ሽጠን እሱም ቢሆን ስኳር ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ሕፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለ ነው። አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው፣ የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው እቅድ ካለ ብዬ ጠይቄያቸዋለሁ።

እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሠረት ብዙዎቹን መልሰዋቸዋል ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው ምንም ለመመለስ የሚያስፈራቸው ነገር የለም ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግሥት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደ ማንኛውም ዜጋ። በሞያሌ አሁንም የጸጥታ ሁኔታ አለመሻሻሉን በሰሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊዩ ኤፍፒ የእርዳታ እያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላ ፍቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምፅ አረጋግጠዋል። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ስናስተናግዳቸው ያመሸነውን የመስታወት አራቃውና ሄኖክ ሰማ ግዜርነህን መልካም ምሽት። በነገው ጉዞ እንገናል። Kun radio.